የአውሮፓ ካውንስል ፕሬዚዳንት ሚስተር ዶናልድ ቱስክ ቀደም ሲል ለህብረቱ አባል አገር መሪዎች በጻፉት ደብዳቤ በአሁኑ ወቅት በህብረቱ ላይ የተጋረጡትን ስጋቶችና ከጉባኤው የሚጠበቀውን በመግለጽ የመወያያ አጀንዳዎችን አስታውቀዋል። ሚስተር ቱስክ በደብዳቤያቸው በአዲሱ የአሜሪካ አስተዳደር ምክንያት የአውሮፓ ህብረትና የዩኤስ አሜሪካ ነባር ግንኙነትና ወዳጅነት ጥያቄ ውስጥ መግባቱንና ፕሬዚዳንት ትራምፕ ህብረቱን ከሚያሰጉት አንዱ መሆናቸውን በግልጽ ተናግረዋል። በዚህ ዓለም አቀፋዊነት እያደገ በሄደበት ዘመን ውስጥ ለመጀመሪያ ጊዜ ብዙዎች በግልጽ ጸረ አውሮፓ እየሆኑ መጥተዋል። በተለይ በአሜሪካ የተፈጠረው ለውጥ ህብረቱን አስቸጋሪ ሁኔታ ውስጥ የከተተው ሲሆን አዲሱ መስተዳድርም ላለፉት ሰባ ዓመታት ጸንቶ የቆየውን የአሜሪካ የውጭ ፖሊሲ ጥያቄ ውስጥ እያስገባ መጥተዋል በማለት በዚህ ውጥረት በበዛበት ዓለም የሚያስፈልገው ብርታት፣ ቆራጥነትና አንድነት መሆኑን ገልጸዋል። ፕሬዚዳንት ቱስክ ቻይና እና ሩሲያ በየአካባቢያቸው የሚከተሏቸው ፖሊሲዎችና በመካከለኛው ምስራቅ ያለው ስርዓተ አልበኝነትና የአሸባሪዎች እንቅስቃሴ ሌሎቹ በህብረቱ ላይ የተጋረጡ ውጫዊ ስጋቶች መሆናቸውንም በደብዳቤያቸው ግልጽ አድርገዋል። በህብረቱ አባል አገሮች ያሉ ብሔረተኞችና አክራሪ የቀኝ ኃይሎች እነዚህን ሁኔታዎች በመጠቀም የህብረቱን አንድነትና ቀጣይነት እየተፈታተኑ መሆኑንም ጠቅሰው እነዚህን ሁሉ ተግዳሮቶች በአንድነት በመቆምና ለችግሮቹና ለዜጎቹ ወቅታዊ ጥያቄዎች የሚመጥኑ ፖሊሲዎችና አሰራሮች በመንደፍ የህብረቱን ዓላማዎች ከማራመድ ውጪ ሌላ መፍትሄ እንደሌለም አሳስበዋል። ጉባኤው በስደተኞች ጉዳይ በመምከርም በተለይ ከአፍሪካ በሊቢያ በኩል የሜዲትራኒያንን ባህር አቋርጠው ወደ አውሮፓ የሚገቡትን ስደተኞች ለመቆጣጠርና ለመመለስ ጭምር በሚያስችሉ የአሰራር ስልቶችና እርምጃዎች ላይ ይስማማሉ ተብሎ ይጠበቃል። በቱርክ በኩል ወደ አውሮፓ የሚገቡ ስደተኞች ቁጥር ቢቀንስም ከአፍሪካ በሊቢያ በኩል አልፈው የሜዲትራኒያን ባህር አቋርጠው የሚገቡት ግን አሁንም በርካታ እንደሆኑና ባሩስ ሰምጠው የሚሞቱት ሰዎች ቁጥርም ቀላል እንዳልሆነ ነው የሚታወቀው። የአውሮፓ ኮሚሽን በዚህ መስመር የሚገቡትን ሰዎች ለመቆጣጠር በተለይ ከሊቢያ ጋር በቅርብ ለመስራት እቅድ መንደፉን ቀደም ሲል ያስታወቀ ሲሆን የመሪዎቹ ጉባኤ ይህንኑ እቅድ ያጸድቃል ተብሎ ነው የሚጠበቀው። ፕሬዚዳንት ቱስክ በዚህ አጀንዳ ላይ ከጉባኤው የሚጠበቀውን ሲገልጹ የማልታ ጉባኤ ውጤት ከሊቢያ በመካከለኛው የሜዲትራንያን ባህር በኩል ወደ ጣሊያን የሚገቡትን ሕገወጥ ስደተኞች ቁጥር ለመቀነስ የሚያስችል መሆን ይኖርበታል ለዚህም ተግባራዊ ሊሆኑ የሚችሉ ተጨባጭ እርምጃዎች ላይ መስማማት ይኖርብናል ብለዋል። የሊቢያን የደንበር ዘቦች ማሰልጠን፣ በሰው አዘዋዋሪ ወንጀለኞች ላይ ቁጥጥርን ማጠናከር፣ የስደተኞች ድርጅቶች በሊቢያ ምድር ሊሰሩ የሚችሉበትን ሁኔታ መፍጠር፣ እንዲሁም በደቡባዊ የሊቢያ ደንበር ላይ ቁጥጥርን ማጠናከር የመሳሰሉት በተጨማሪ ሊወሰዱ የታቀዱ እርምጃዎች ናቸው። አዲሱ የአሜሪካ ፕሬዝዳንት ስለ አውሮፓ ህብረትና ተቋሞቹ ከሚሰጧቸው አስተያየቶች በተጨማሪ ዓለም አቀፍ ድንጋጌዎችንና ስምምነቶችን የሚጥሱ እርምጃዎችን እየወሰዱ መሆኑ ሁሉንም እያነጋገረ መሆኑ የሚታወቅ ሲሆን በትናንትናው ዕለትም እዚህ ብራስልስ በአውሮፓ ፓርላማ ክርክር ተደርጎበታል። የህብረቱ የውጭ ጉዳይ ኃላፊ ወይዘሮ ሞጎሮኒ ለፓርላማው ባደረጉት ንግግር ከአዲሱ የአሜሪካ መስተዳድር የጉዞ እገዳው የህብረቱን ዜጎች እገዳ የተጣለባቸው ሰባት ሀገሮች ድርብ ዜግነት ቢኖራቸውም እንደማይመለከታቸው ማረጋገጫ የተሰጣቸው መሆኑን ገልጸው ይህ ግን የተላለፈውን የጉዞ ትዕዛዝ በሚመለከት ህብረቱ የወሰደውን አቋም የሚለውጠው እንደማይሆን መታወቅ ይኖርበታል ብለዋል። የፕሬዝዳንት ትራምፕ አዲሱ የአሜሪካ አስተዳደር ለበርካታ አስርት ዓመታት ጸንቶ የቆየውን የአሜሪካና የህብረቱን ወዳጅነት ከጥያቄ ውስጥ የሚያስገባ መሆኑ ግልጽ ሆኗል። ይህ የአሜሪካ አዲስ አቋምና ሰልፍ ህብረቱን የሚያዳክመው ወይንስ ድክመቶቹን በማረም አንድነቱን አጠናክሮ እንዲወጣ የሚያነቃቃው ይሆናል? የብዙዎች ወቅታዊ ጥያቄ ሆኗል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።